ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን ሀያኛ ዓመት መታሰቢያ ፕሬዚደንቷ ዛሬ በሦስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ ጥቃት እየታሰበ ያለው በጸጥታና በጥሞና በሚከናወኑ ተግባራት ነው ፕሬዚደንቱ ከባለቤታቸው ጂል ባይደን ጋር ሆነው እየተዘዋወሩ ዝክራቸውን እያደረሱ ያሉባቸው ቦታዎች ሀገሪቱን ለሀያ ዓመታት በአፍጋኒስታን ጦርነት ውስጥ የዘፈቀው በአራት የመንገደኞች ጄቶች የተፈጸመው የሽብር አድራጎት የመጀመሪያ ሰለባዎች የሆኑት ናቸው። ባይደን ቀደም ሲል በተቀረጸ መልእክት እጅግ በተከፋፈለ የፖለቲካ ሁኔታ ውስጥ የምትገኘው ሀገራቸው ወደ አንድነቷ ትሰበሰብ ዘንድ ይህንን የሐዘንና የጥሞና አጋጣሚ እንድትጠቀም ጠይቀዋል። አንድነት የማንነታችን መገለጫ ነው ብለዋል ባይደን። ለእኔ አሜሪካ ከሴፕቴምበር 11 የተማረችው እጅግ በተሻለ ቁመናዋ ላይ የሚያኖራት ሰው እንደመሆናችን፣ እጅግ ተጋላጭና ደካማ በሚያደርገን ሁሉ፣ በሁሉም መጓተት ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው ብለዋል ባይደን። አንድነት አሉ ባይደን በመቀጠል በሁሉም ነገር አንድ እምነት መያዝ መስማማት አይደለም። እርስ በራሳችንና ለዚህች አገር ግን መሠረታዊ ክብር ልንሰጥ ይገባናል። ፕሬዚደንት ባይደን የዛሬ የዝክር ውሏቸውን የጀመሩት ሁለቱ የመንገደኞች አይሮፕላኖች በጠራው የመስከረም 1 1994 ዓ ም ጠዋት ከሁለቱ ሰሜንና ደቡብ ምንትያ ሰማይ ጠቀስ ፎቆች ጋር በተጋጩባት ኒውዮርክ ከተማ በዓለም የንግድ ማዕከሉ ስፍራ ነው ባይደን ኒውዮርክ ሲገቡ የቀድሞዎቹ ፕሬዚደንቶች ቢል ክሊንተንና ባራክ ኦባማ እንዲሁም የቀድሞዎቹ ቀዳሚ እመቤቶች ሂላሪ ክሊንተንና እንዲሁም ሚሼል ኦባማ ተቀላቅለዋቸዋል። ፕሬዚደንቱ ከኒውዮርክ ቆይታቸው በኋላ ወደ ሻንክስቪል ፔንሲልቬንያ አምርተዋል። እዚያ በበረራ ቁጥር ዘጠና ሦስት አየር ላይ የነበረ የመንገደኞች አውሮፕላን ከነተሳፋሪዎቹ ወድቋል። ያ ጄት የተወካዮች ምክር ቤቱን ካፒቶል ህንፃ እየተባለ ይጠራል። ለመምታት የታለመ እንደነበር ይነገራል። መንገደኞቹ ከጠላፊዎቹ ጋር ግብግብ ገጠሙና ሕይወታቸውን ሰውተው የከፋውን አደጋ ሻንክስቪል ላይ አመከኑት። ዛሬ ረፋድ ላይ ልክ የዛሬ ሀያ ዓመት ፕሬዚደንት ባይደን አሁን እዚያ ናቸው። ዘጠና ሦስት ብሔራዊ መዘክር ተብሎ በሚጠራው መታሰቢያ ላይ የአበባ ጉንጉን አኑረዋል። ከፔንሲልቬንያው ጉብኝታቸው በኋላ ወደ ዋሽንግተን ተመልሰው የጥቃቱ ሦስተኛ ኢላማ በነበረው የመከላከያ መሥሪያ ቤቱ ፔንታገን አበባ ያኖራሉ። ይህንን የሴፕቴምበር አስራ አንድ በአውሮፓ የዘመን መቁጠሪያ በዘጠነኛ ወርነቱ ይጠራል ናይን ኢሌቨን ሀያኛ ዓመት መታሰቢያን አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባወጡት መልእክት ከዘጠና በላይ የሚሆኑ ሀገሮች ዜጎች የሆኑ ቁጥራቸው ወደ ሦስት ሺህ የሚጠጋ ሰዎች የተገደሉበትንና ከዚያ በላይ ቁጥር ያላቸው የተጎዱበትን ዕለት በዓለም ዙሪያ የሚሊዮኖችን ህሊና ያቆሰለ እጅግ አሳዛኝ ቀን ብለውታል። ስላለፉት ሐዘናቸውን፣ ስለ ተረፉትና ሌሎችን ለማዳን ስለ ተረባረቡትም ክብራቸውን ገልጸዋል። ከሽብር ነጻ የሆነች ዓለምን ለመፍጠር በሚደረገው ርብርብ ዓለም አቀፍ ማኅበረሰብ ብርታትና ጥንካሬ መተጋገዝም እንዲኖረው አሳስበዋል። የመንግሥታቱ ድርጅት መሪ አንቶኒዮ ጉቴሬሽ